የዛሬ አራት ዓመት ግድማ አምስት የሕንፃ ሥራ ኮሌጅ ተማሪዎች ለወደፊቱ ለሚሠሩት ሥራ የበጃቸው ዘንድ የራሳቸውን ጥናት አከናወኑ። የእነሱ ፍላጎት በሆነው የምስል ቅንብርና ሕይወት ማላበስ ዘርፍ ወይንም ግራፊክ ዲዛይን፣ አኒሜሽን አይነተኛ ሀገራዊ ሥራዎችን ማግኘት አልቻሉም። እንደ ሐሳቡን ስናመጣው ይዘታቸውን ኢትዮጵያዊ ያደረጉ ስራዎችን አልነበሩም። አብዛኛው ሰው ወደ ውጭ ቃም ይችላል ሲምም ሊሆን ይችላል። የተለያዩ አልባሳትን ጨምሮ ወደዛ በጣም ያተኮረበት ጊዜ ነበረ ና ቁጥለሚያሰብ ነው እና ይህን ሪሰርች ሰብተን ነበር። መጀመሪያ ላይ ና ሲምፕል በጣም ቀላል ቀላል ሆኑ። ግን ኢትዮጵያን የሚመለከቱ ጥያቄዎችን በየዞርን በየሀይ ስኩሎች ተይጠ ነበር ና ኮንሶ የት ነው? ብለን ለምሳሌ አሁን ጠይቀን ከነበሩት እንትኖች ውስጥ ግን የትኛው ደቡብ ይሁን ምስራቅ፣ ሰሜን ሁን የሚያጥፏል አልነበረም። በወቅቱ ኢትዮጵያ ፕሬዚዳንት ማን ነው ሲባል ከመቶ በጣም በቃ አርባ ሰላሳ ፐርሰንት ነው የሚመልሰው። እና የነበረንን ታሪኮች እና እናቆያቸው የምንፈልጋቸውን ባህሎች ግ በጣም እያጣን ያለንበት ሁኔታ ነበረ። ይህንን እውነታ ወጣቶቹ ከተረዱ በኋላ ወደ ቀጣዩ ምዕራፍ ከመሸጋገራቸው በፊት ኢትዮጵያውያን ተጠቃሚዎች በውጭ አገራት ሰዎች ለተሰሩ የጥበብ ስራዎች ለምን ቀልባቸው እንዳመዝነ መመርመር ላይ አተኮሩ። ሳቤች አሉ ምንድን ነው ብለን አንደኛው አቀራረብ ነው። አቀራረብ ሲባል እነሱ የራሳቸውን ባህል የሚገልጹበት መንገድ በጣም የሚያጓጓ የሚስብ፣ የማይሰለች ነው እና ያንን መንገድ ለምንድን ነው ኛ ስናወርደው እነሱ የተጠቀሙበት ሶፍትዌር ነው አንዳንድ ፈጠራ የሆኑ ስራዎችም አከሉበት ነው። ያ እውቀቱ እስካለ ድረስ ለምን እኛም አናረግም ብለን ነው የጀመርነው። ቀደም ብለን የሰማነው ናኦሊ ዳዲን ነው። እሱና አራት ወጣቶች ማለትም ኤፍሬም ተፈሪ፣ ኤርሚያስ አሰፋ፣ ምናሴ ተረፈና ናሆም አብይ የመሰረቱት በሀገር ልጅ ስቱዲዮ ስራ አስኪያጅ ነው። በሀገር ልጅ ልዩ የፈጠራ ጥበብ የሚነበብባቸው የምስል ቅንብሮችን፣ የቲሸርት ላይ ህትመቶችን፣ የባለሶስት አውታር ምስሎች ቅንብርን፣ የበይነ መረብ ግንባታዎችና መሰል ሥራዎችን ይሠራል። ትልልቅ የፋይናንስ ተቋማት፣ የቴሌቪዥን ጣቢያዎች፣ የቴክኖሎጂና የሕክምና ተቋማት የበሀገር ልጅ ደንበኞቹ እንደሆኑ ከስቱዲዮ የበይነ መረብ ላይ መግለጫ አንብበናል። ናኦሊ እንደነገረን ወደ እነሱ የሚመጡ ደንበኞች ማሟላት የሚገባቸው ቅድመ ሁኔታ አለ። ዋናው ነጥብ ምንድን ነው? የድርጅቶችም ሆነ የተለያዩ ግለሰቦች ሲሰሩ ከኛ ጋር ይህንን ማንደራደራቸው ወይም እንደ ካምፕ እንደ ድርጅት መርህ ያዝናቸው ነገሮች አሉ። አንደኛ ኢትዮጵያዊነትን የሚያስተዋውቁ መሆን አለባቸው። ምንም አይነት ነገር ሊሰሩ ይችላሉ፣ ግን እኛ በኢትዮጵያዊነት ይዘት ባለው ነገር ነው ልንገልጽላቸው የምንፈልገው። ሁለተኛ ደግሞ ከወጣቱን የሚያስተምሩ የሚችሉ ለምሳሌ አልኮሆሊክ ነገሮችን ምንም ፕሮሞት አናደርግም። ወጣቶችን ወደ አልባሌ ነገር ወደሚወስድ ነገሮችን ኢቨን እንደዚህ ስትሪክትም ለመሆን ሞክረናል። ከተለያዩ ከጭፈራ ከምን ጋር ሱ አላለመያዝ እስካሁን ደረስ ሞክረናል። ግን ምንድን ነው ዋናው ሰው ኢትዮጵያዊነት የሆኑ ባህሎችን እኛ የሆኑ ብቻ ወደ ማቆየትና ወደ እኛ ለመሳብ ነው የፈለግ ነው። ቆፍጣና ሐበሻ ጨረቃ ነው ቤቴ አድዋ እንዲሁም አራት ኪሎ በሀገር ልጅ በታተሙ ቲሸርቶች ላይ በልዩ ንድፍ ከቀረቡ ሥራዎች መካከል እየጠቀስኩ ነው። ሉንጎ ወደ አዲስ አበባ፣ የሕፃናት መጽሐፍ፣ ግዕዝ ለእኛ የግዕዝ ማስተማሪያ የስልክ መተግበሪያ በሀገር ልጅ ከተዘጋጁ ሥራዎች እንደ ናሙና የሚጠቀሱ ናቸው። ዛሬ የበርካታ ደንበኞችን እምነት ከማግኘታቸው በፊት ቀላል የማይባል ጊዜ እሱና አጋሮቹ እንዳሳለፉ ናኦሊዳዲ አይረሳም። አዎ በጣም አስቸጋሪ ነበር። እውነት ለመናገር በተለይ ስንጀምር አካባቢ ያው ሰው ብዙም መንገፋም አልመሰለውም ይመስለኛል እና አሁን አንዳንድ ለምሳሌ ሎጓቸውን ስል በአኒሜሽን ብንሰራላቸው ምናምን ያው እንደ ሲሪየስ አድርጎ አያዩትም። ያው ውጭ ሀገር ወይ የታደጉት ሀገራት ላይ በጣም ትልቅ መልእክቶች የሚተላለፉበት መንገድ ነው ግን ነጋ በደንብ ስራውም እይተውም ራሱ በደንብ ቡላበት ስላልነበረ ብዙ ፈተናዎች ነበሩ እና ብዙ ካምፓኒዎች ጋር ሄደን ኖ የተባልንባቸውም ነበሩ። ና በቃ ሰው አይወደውም አይፈልገውም አይነት እንትንም ነበር። ና እንደገና ደግሞ ኢትዮጵያ ኢትዮጵያ ምትሊት ምንድን ነው ምናምን የሚባል ነገር አለ። በቃ የሚታየውን በቃ የሰው የየ ራሱን ስለሆነ ያቅ የራ እንደዚ አይነት ፈተናዎች ነበሩ። ግን እኛ ያው በጫለመጥን እስካሁን የጀመርነውን ነገር በቃ በባህላችን እና የኛ መስመር እንዲከተለ ማድረግ ነው። በሀገር ልጅ ስቱዲዮ በቀጣይ ዓመታት ውስጥ የጀመራቸውን ስራዎች አስፋፍቶ በገቢም በተጽዕኖም ደረጃ ገዝፎ መቆም የሚችል ተቋም እንዲሆን መስራቾቹ ሕልም እንዳላቸው የበሀገር ልጅ ስራ አስኪያጅ አክሎ ነግሮናል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ